ቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ የተባለ መንግስታዊ ያልሆነ ድርጅት ብሔር ተኮር ፌዴራሊዝምና ተግዳሮቶች በኢትዮጵያ በሚል ርዕስ ዛሬ በባህር ዳር ባዘጋጀው የውይይት መድረክ ላይ የተገኙ ተሳታፊዎች እንደገለጹት በሀገራችን አለ የተባለው ፌዴራሊዝም በሕዝቦች መካከል ከፍተኛ ጉዳት፣ መቃቃርና ግጭቶችን ፈጥሯል። አንድ ተሳታፊ እንዳሉት ፌዴራሊዝም በአንዳንድ ክልሎች መካከል ያለው ግንኙነት በአገሮች መካከል ያለ ልዩነት አስመስሎ የሚታይበት ሁኔታ እንዳለ ምሳሌ በመጥቀስ አብራርተዋል። ይህ የብሔር ተኮር ፌዴራሊዝም እጅግ እጅግ እጅግ እጅግ አማራን ጎድቶታል። የዘር ጥቃት በሚባል ደረጃ አንድ ሁለት ሶስት ተብለው የሚቀመጡ የዓለም አቀፍ የጀኖሳይድን የሚያሟሉ አንድ ሁለት ሶስት ተብለው ሊገለጹ የተገለጹ በበቂ ሁኔታ መብራት የሚገቡ ነገሮች ተፈጽመዋል። በመሆኑም የብሔር ተኮር ፌዴራሊዝም ኢትዮጵያ ውስጥ ሁለት ሀገር ፈጥሯል በተጨባጭ አሁን እኳ እንደው ዙሪያ ጥምጥ መሄድ ሳያስፈልግ አሁን የትግራይ ክልላዊ መንግስትና የፌዴራል መንግስቱ ያላቸው ግንኙነት የጎረቤት ሀገር እንጂ የአንድ ሀገር ፌዴራሊዝም አይመስልም። በቃ በግልጽ ዙሪያ ጥምጥ መሄድ አያስፈልግም። ስለዚህ ይህንን ያመጣው ደግሞ የብሔር ተኮር ፌዴራሊዝም። ሌላው አስተያየት ሰጭ ደግሞ ፌዴራሊዝም የብሔር አክራሪነትን ከማስፋቱና ከማጠናከር ውጭ የፈጠረው ፋይዳ የለም ነው ያሉት። ትልቁ ችግሩ የብሔር አክራሪነት ያመጣል። የብሔር አክራሪነት ሲመጣ ደግሞ በ ክልሎች መካከል በብሔረሰቦች እና በብሔሮች መካከል ለግጭት መንስኤ የሚሆንበት ሁኔታ ስለሚኖር አሁን እያየን ያለነውም የብሔር አክራሪነቱ ጫፍ የረገጠበት ሁኔታ ነው የመጣውና እና የዚህ ትልቁ ችግር የኢትኒክ ቤዝድ ፌዴራሊዝም ወይ ብሔር ተኮር ፌዴራሊዝሙ ላይ አተኩረን በሜዳችን ነው የሚል ሀሳብ ነው ያለኝ። የሀገራዊ አንድነትን ከማስቀጠል ይልቅ ሁሉም በየራሱ ክልል ተከልሎ ክልሉ ላይ ብቻ የማተኮር ዝንባሌዎች ይሄ ሲሆን ደግሞ አንድ ታላቅ ሀገር በቀላሉ ለጉዳት የሚዳረግበት ሁኔታ ዓለም አቀፍ ተወዳዳሪነት በኢኮኖሚ እና በሌሎች መስኮች ተወዳዳሪ እንድትሆን ከማድረግ ይልቅ ያችን ሀገር በከፍተኛ ደረጃ የሚጎዳበት ሁኔታ ስለሚኖር የሀገር አንድነትን የሚያናጋበት ሁኔታ እንዳለ ይህ ብሄር ተኮር ፌዴራሊዝም ቢወሰድ ጥሩ ነው። ሌላው ከትብብር ወይም ኮኦፕሬቲቭ ፌዴራሊዝም ከመሆን ይልቅ በክልሎች መካከል የውድድር ፌዴራሊዝም የሚሆንበት ሁኔታ ነው የሚመጣው። ለችግሮች ሁሉ መነሻው ፌዴራሊዝም የተዋቀረባቸው መነሻዎች መሆናቸው እንደሆነ በዕለቱ ጥናታዊ ጽሑፍ ያቀረቡት በባህር ዳር ዩኒቨርስቲ የህግ መምህር አቶ ተገኘ ዘርጋው ናቸው። የፌዴራሊዝም እንቅፋቶች ያሏቸውንም ዘርዝረዋል። የመጀመሪያው የአወቃቀር ችግር ነው። ከዛ ጋር ተያይዞ የሚነሳው ህገ መንግስቱ ሞር ብሄር ተኮር ፌዴራሊዝም ሲሆን ካሁን በፊት የነበረውን የሀገሪቱን ባህል፣ ታሪክ፣ አኗኗር የህዝቦች መስተጋብር ከግምት ውስጥ ያላስገባ ነው። ስለዚህ ህገ መንግስቱ በራሱ ብሔር ተኮር መሆኑ መሰረታዊ የአወቃቀር ሌላው ኢቭን ህገ መንግስቱ እንኳ ባይልም አከላለሉ ሞር ቋንቋና ቋንቋን ብቻ ነው ሞር ፎከስ ያደረገው ኤክሴፕት ከደቡብ ክልል ውጭ ሌላኛው ከብሔር ማንነት ውጭ ለብዝሃነት ቦታ አልሰጠም ነው። የቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ ዋና ስራ አስፈጻሚ አቶ ታደለ ደርሰህ ህዝቦች በሰከነ መንገድ ያሉትን ችግሮች በጋራ በመፍታት የዜጎቻችንን ስቃይ ማስቆም ይገባናል ብለዋል። ይህ የውስጥ አርበኝነትን መዋጋትና ሳታጣ ያጣችን ሀገር መንከባከብ፣ ስለዚህ ለእኛ ሊበጀን የሚችለውን ነገር ማድረግ በዜግነታችን ልንኮራ ያስፈልጋል። ኢትዮጵያዊነት ሲሞቅ በማንኪያ ሲቀዘቀዝ በእጅ የሚበላ ጉዳይ አይደለም። ዛሬ ስውሩ አጀንዳ በረቂቅ መንገድ እየሄደን ያለ የስውር አጀንዳ የመጀመሪያው ቋንቋ ማጥፋት ነው ስውሩ አጀንዳ ሁለተኛው ሃይማኖት ማጥፋት ነው ስውሩ አጀንዳ ሶስተኛው ታሪክ ማጥፋት ነው ቋንቋ ጠፍቶ ሃይማኖት ጠፍቶ ታሪክ ጠፍቶ ምን አይነት ኢትዮጵያዊነት እንደሚኖር እናንተ ፍርድ ስጡ በዚሁ መድረክ ላይ የዩኒቨርሲቲ ምሁራን የሃይማኖት አባቶች የፖለቲካ ድርጅት አመራሮችና የሲቪክ ማህበራት ተወካዮች ተገኝተዋል አለም ነው መኮንን ለዲደብሊዩ ራዲዮ ባህር ዳር